Agarinya report. ኢትዮጵያ ለደቡብ ሱዳንና ለታንዛኒያ የኤሌክትሪክ ኃይል ትሸጥ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታወቅም። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ መኮንን እንደገለጹት ኢትዮጵያ ለሱዳን፣ ለጅቡቲ እና ለኬንያ የኤሌክትሪክ ኃይል ሽያጭ እያከናወነች ነው። አሁን ላይ ደግሞ ለሌሎች ተጨማሪ ጎረቤት ሀገራት ሽያጭ ለማከናወን እየሰራች መሆኑን ገልጸዋል። ይህንን ተከትሎም ለደቡብ ሱዳን ኤሌክትሪክ ሽያጭ ለማከናወን የደቡብ ሱዳን የኢነርጂ ሚኒስቴር ከኢትዮጵያ አቻቸው ጋር በ2 2014 ዓ ም ስምምነት መፈራረማቸውን አንስተዋል። በስምምነቱ መሰረትም አሁን ላይ ከኢትዮጵያ ወደ ደቡብ ሱዳን ኤሌክትሪክ ማስተላለፍ የሚቻልበት ሁኔታ የሚያጠና የቴክኒክ ባለሙያዎች ቡድን ተዋቅሮ ወደ ስራ ገብቷል ብለዋል። የቴክኒክ ባለሙያዎች ቡድን የሚያቀርበውን ዝርዝር ጥናት መሰረት በማድረግም የመስመር ዝርጋታና ከማከፋፈያ ጣቢያ ጋር የተገናኙ ስራዎች ይሰራሉ ነው ያሉት። ስራዎቹ በሁለት ምዕራፍ ለማከናወን መታቀዱን ያነሱት አቶ ሞገስ የመጀመሪያው ከጋምቤላ ሁለት ኃይል ማከፋፈያ ጣቢያ እስከ ከደቡብ ሱዳን ማላካል 357 ኪሎ ሜትር የ230 ኪሎ ቮልት መስመር ዝርጋታ መሆኑን ተናግረዋል። በቀጣይ ደግሞ ከቴፒ ኃይል ማከፋፈያ ጣቢያ እስከ ጁባ 700 ኪሎ ሜትር ከ400 እስከ 500 ኪሎ ቮልት የሚዘረጋ የኤሌክትሪክ መስመር መሆኑን ጠቅሰዋል። በተመሳሳይ ለታንዛኒያ የኤሌክትሪክ ኃይል ሽያጭ ለማከናወን እየተሰራ መሆኑንም አክለዋል። ሁለቱ ሀገራት የማይወሰኑ በመሆናቸው የኢትዮ ኬንያ የኃይል መስመር በመጠቀም ሽያጩን ለማከናወን መታቀዱን ተናግረዋል። አቶ ሞገስ ለዚህም ከታንዛኒያ ጋር የኃይል ሽያጭ እንዲሁም ከኬንያ ጋር ግሪዱን ተጠቅመው ለማስተላለፍ የሚያስችል ስምምነት እንደሚደረግም አንስተዋል። ከታንዛኒያ ጋር ከዋጋና ማስተላለፍ ጋር በተገናኘ ድርድር መጀመሩንና እስከተያዘው በጀት ዓመት አጋማሽ ለማጠናቀቅ መታቀዱን አቶ ሞገስ አክለው ገልጸዋል። በኢትዮጵያ የመጀመሪያው የአካል ጉዳተኞች አካዳሚ ወደ ስራ ገባም። በኢትዮጵያ አካል ጉዳተኞችን አካታች ያደረገ የመጀመሪያው የአካል ጉዳተኞች አካዳሚ በአዲስ አበባ በይፋ ተመስርቶ ወደ ስራ መግባቱን አካዳሚውን ለኤስቢኤስ በላከው መግለጫ አሳውቋል። ይህ አካዳሚ አካል ጉዳተኞች በማህበረሰቡ ዘንድ የአካል ጉዳተኞች አካታች አስተባባሪዎች እንዲሆኑ በአካል ጉዳት ዙሪያ ተጽዕኖ እንዲፈጥሩና ዋነኛ ተዋናይ እንዲሆኑ የሚያሰለጥን እንደሆነም ገልጿል። በተጨማሪም አካዳሚው መንግስታዊ ያልሆኑ ድርጅቶችን የመንግስትና የንግድ ተቋማትን በማማከር አካል ጉዳተኝነትን አካታች ያደረገ ፕሮግራም እንዴት በተግባር ላይ ማዋል እንደሚቻል ምክር የሚሰጥና ለውጥ ፈጣሪዎችን የሚያፈራ ይሆናልም ተብሏል። በአካዳሚው የሚሰለጥኑት ለውጥ ፈጣሪዎች ተቋማትና ድርጅቶች አካል ጉዳተኞችን አካታች ያደረገ ዕቅድና ተግባብር እንዲኖራቸው ይሰራሉ። መፍትሄና ጥቆማ በመስጠት አካል ጉዳተኞችን ከቀጣሪዎች ጋር የማገናኘት ስራም እንደሚሰሩ ነው የተጠቆመው። አካዳሚው ታዳጊ አካል ጉዳተኞች የተጠነ ፈጣሪ እንዲሆኑ ከ6 ከ9 ወራት የአጋርነት ስልጠናና ምክር መንግስታዊ ባልሆነው ብርሃን ለዓለም አቀፍ የአካል ጉዳተኞች ድርጅት እንዲወስዱ ይደረጋል ተብሏል። ስድስት ወጣቶች ቀደም ሲል የአካል ጉዳተኞች አስተባባሪ ማረጋገጫ የምስክር ወረቀት የተሰጣቸው ሲሆኑ ፕሮግራሞችን እና አካል ጉዳተኞችን ለአካል ጉዳተኞች ተደራሽ ለማድረግ ከመንግስትና ከግል ሴክተሮች ጋር አብረው ይሰራሉ ተብሏል። አካዳሚው በሚቀጥሉት ሁለት ዓመታት ውስጥ ሐምሳ አካል ጉዳተኞችን የአካል ጉዳተኞች ሁነኛ አስተባ ተባባሪዎች እንዲሆኑ ለማሰልጠን ማቀዱንም አካዳሚው አክሎ አሳውቋል። በኢትዮጵያ የመጀመሪያው የግል የሞባይል ገንዘብ ዝውውር ፈጻሚ ድርጅት የሙከራ ጊዜውን አጠናቆ ወደ ስራ ገባ። ካቻ የዲጂታል ፋይናንስ አገልግሎት የተባለው ድርጅት የሙከራ ትግበራ ጊዜውን አጠናቆ ይፋዊ የስራ ማስጀመሪያ ፕሮግራም አካሂዷል። ክፍያ መፈጸም፣ ገቢና ወጪ ማድረግ፣ የዲጂታል ብድርና ኢንሹራንስ መስጠት ካቻ ዲጂታል ፋይናንስ አገልግሎት ከሚሰጣቸው መካከል የሚጠቀሱ ናቸው ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሁሪያ አሊ የካቻ ዲጂታል የፋይናንስ አገልግሎት ወደ ስራ መግባት አካታች የፋይናንስ አገልግሎትን ለመስጠት በምናደርገው ጥረት ውስጥ አይነተኛ ሚና ይጫወታል ሲሉ ገልጸዋል ገልጸዋል። የካቻ ዲጂታል የፋይናንስ አገልግሎት በራስ አቅም እየበለጸገ መሆኑ በሀገር አቀፍ ደረጃ ኢኖቬሽንንና ቴክኖሎጂ ሽግግርን ለማቀላጠፍ እየተደረገ የሚገኘው ጥረት ማሳያ ነው ያሉት ሚኒስትር ዴኤታዋ ዲጂታል የፋይናንስ አገልግሎቶችን በማስፋፋት በከተማና በገጠር የሚኖሩ ኢትዮጵያውያን ተካታችን እንዲሆኑ የሚያስችል ነው ብለዋል። የካቻ ዲጂታል ፋይናንስ አገልግሎት አክሲዮን ማህበር የቦርድ ሰብሳቢ አቶ ተሾመ በየነ የህብረተሰቡን የፋይናንስ ተካታችነት ታሳቢ በማድረግ የኢትዮጵያን የዲጂታል ፋይናንስ ወቅቱን የዋጀ እንዲሆን የበኩላቸውን ጥረት እንደሚያደርጉ ገልጸዋል። ለልደት ማክበሪያ የተጠመቀ ጠላ የአራት ዓመቷን ባለልደት ሕፃን ሕይወት ነጠቀም። ሰሞኑን የዚች ሕፃን ሕልፈት የተሰማው ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን ነው። በክልሉ ካፋ ዞን ጊምቢ ወረዳ ጎጀብ ቀበሌ ቁጥር ሁለት ነው። የአራት ዓመቷ ታዳጊ ለልደቷ ማክበሪያ እንግዳ መሸኛ ተብሎ በተጠመቀ የጠላ በርሜል ውስጥ ገብታ ሕይወቷ ማለፉ የተሰማው ሕይወቷ ያለፈው ታዳጊ ወላጆቿ የሕፃኗን የአራተኛ ዓመት የልደት በዓል ለማክበር ጠላ መጠመቁንና ለልደቷ የሚያስፈልጉ ዝግጅቶች በሚሰናዳበት ጥቅምት 10 ቀን 2016 ዓ ም ከጠዋቷ አራት ሰዓት ላይ አደጋው መግጠሙን የገለጹት የጊንቦ ወረዳ ፖሊስ ጽሕፈት ቤት የህዝብ ግንኙነትና ገጽታ ማስተባበሪያ ኃላፊ ምክትል ኢንስፔክተር መሰረት አደመ፣ በወቅቱ እናት ማልዳ ጠላውን እያጣራች ሳለ ሕፃኗ ከመኝታ ተነስታ እናቷ ወደምትሰራበት ቦታ በመምጣት ወንበር ላይ ቆማ ወደ በርሚሉ ዝቅ ብላ እያየች ነበር ያሉ ሲሆን እናትም ወጣ ብላ ትመለስ ሕፃኗ በበርሜል ውስጥ በተጠመቀው ጠላ ውስጥ ገብታ ህይወቷ እንዳለፈ አስረድተዋል። በወቅቱ ልጇን ያጣችው ወላጅ ብትጣራ ምላሽ በማጣቷ ወደ ስፍራው መጥታ ሕፃኗን ከበርሜል ውስጥ ብታወጣትም ህይወቷ እንዳለፈ የገለጹት የህዝብ ግንኙነት ኃላፊው የልደት ደስታው ወደ ለቅሶና ሀዘን መቀየሩንና ሕፃኗ ለአራተኛ ዓመት የልደት በዓል የተገዛላትን ልብስና ጫማ ለብሳ ሻማም ለኩሳ በመንደር እኩዮቿ መልካም ልደት ሳትባል ቀርታለች ለወዳጅ ዘመድ ጥሪ የተጠመቀው ጠላና ዳቦ እንጀራና ወጥም ለሀዘን ማስተዛዘኛ ውሏል ብለዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።